ትንቢተ ኤርምያስ ምዕራፍ አምሳ አንድ እግዚአብሔር እንዲህ ይላል፤ እነሆ በባቢሎን ላይ እና በከለዳውያን ምድር በሚኖሩት ላይ አጥፊውን ነፋስ አስነሣለሁ። በባቢሎንም ላይ የሚያዘሩትን ሰዎች እሰድዳለሁ፤ እነርሱም ያዘሩአታል፣ ምድሯንም ባዶ ያደርጋሉ፤ በመከራም ቀን በዙሪያዋ ይከብቡአታል። በወርዋሪው ላይ በጥሩርም በሚነሣው ላይ ቀስተኛ ቀስቱን ይገትር። ለጐበዛዝትዋ አትዘኑ፣ ሠራዊትዋንም ሁሉ አጥፉ። በከለዳውያን ምድር ተገድለው በሜዳውም ላይ ተወግተው ይወድቃሉ። ምድራቸው በእስራኤል ቅዱስ ላይ በተሠራው በደል ምንም እንኳ የተሞላች ብትሆን፣ እስራኤልም ሆነ ይሁዳ በአምላኩ በሠራዊት ጌታ በእግዚአብሔር ዘንድ አልተጣለም። ከባቢሎን ውስጥ ሽሹ፣ እያንዳንዳችሁም ነፍሳችሁን አድኑ፣ በበደሏ አትጥፉ፣ የእግዚአብሔር በቀል ጊዜ ነውና እርሱም ብድራቷን ይከፍላታልና። ባቢሎን በእግዚአብሔር እጅ ውስጥ ምድርን ሁሉ ያሰከረች የወርቅ ጽዋ ነበረች፣ አሕዛብም ከጠጅዋ ጠጥተዋል። ስለዚህ አሕዛብ አብደዋል። ባቢሎን በድንገት ወድቃ ጠፍታለች፣ አልቅሱላት ትፈወስም ፈወስም እንደሆነ ለቍስልዋ መድኃኒት ውሰዱላት። ባቢሎንን ፈወስናት፣ እርሷ ግን አልተፈወሰችም። ፍርዷ እስከ ሰማይ ደርሶአልና እስከ ደመናም ድረስ ከፍ ከፍ ብሎአልና ትታችኋት፣ እያንዳንዳችን ወደ አገራችን እንሂድ። እግዚአብሔር ጽድቃችንን አውጥቶአል። ኑ በጽዮን የአምላካችንን የእግዚአብሔርን ሥራ እንናገር። ፍላጾችን ሳሉ፣ ጋሻዎችንም አዘጋጁ። እግዚአብሔር ያጠፋት ዘንድ አሳቡ በባቢሎን ላይ ነውና የሜዶንን ነገሥታት መንፈስ አስነስተዋል። የእግዚአብሔር በቀል የመቅደሱ በቀል ነውና በባቢሎን ቅጥር ዓላማውን አንሡበት፣ ጥበቃን አጽኑ፣ ተመልካቾችን አቁሙ፣ ድብቅ ጦር አዘጋጁ፤ እግዚአብሔር በባቢሎን በሚኖሩት ላይ የተናገረውን አስበዋልና አድርጎአልምና። አንቺ በብዙ ውኃ አጠገብ የተቀመጥሽ በመዝገብም የበለጸግሽ ሆይ እንደ ስስትሽ መጠን ፍጻሜሽ ደርሶአል። የሠራዊት ጌታ እግዚአብሔር እንዲህ ሲል በራሱ ምሎአል፣ በእውነት ሰዎችን እንደ አንበጣ እሞላብሻለሁ እነርሱም ጩኸት ያነሱብሻል። ምድርን በኃይሉ የፈጠረ ዓለምን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኆች በሰማይ ይታወቃሉ፣ ከምድርም ዳር ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛገብቱ ያወጣል። ሰው ሁሉ እውቀት አጥቶ ሰንፎአል፣ አንጥረኛም ሁሉ ከቀረጸው ምስል የተነሣ አፍሮአል፤ ቀልጦ የተሠራ ምስል ውሸት ነውና እስትንፋስም የላቸውምና፣ እነርሱም ምናምንቴና የቀልድ ሥራ ናቸው፤ በተጐበኙ ጊዜ ይጠፋሉ። የያዕቆብ እድል ፈንታ እንደ እነዚህ አይደለም፤ እርሱ የሁሉ ፈጣሪ ነውና፣ እስራኤልም የርስቱ ነገድ ነው። ስሙም የሠራዊት ጌታ እግዚአብሔር ነው። አንቺ መዶሻዬና የጦር መሣሪያዬ ነሽ። በአንቺ አሕዛብን እሰብራለሁ፣ በአንቺም መንግሥታትን አጠፋለሁ። በአንቺ ፈረሱና ፈረሰኛውን እሰብራለሁ፣ በአንቺም ሰረገላውና በላዩ የሚቀመጠውን እሰባብራለሁ። በአንቺም ወንድና ሴትን እሰባብራለሁ። በአንቺም ሽማግሌውንና ብላቴናውን እሰባብራለሁ። በአንቺም ጕልማሳውንና ቆነጃጅጅቱን እሰባብራለሁ። በአንቺም እረኛውንና ምንጋውን እሰባብራለሁ። በአንቺም አራሹንና ጥማጁን እሰባብራለሁ። በአንቺም አለቆችንና ሹማምንቶችን እሰባብራለሁ። በጽዮን በዐይናችሁ ፊት ስለ ሠሩት ክፋታቸው ሁሉ በባቢሎንና በከለዳውያን ምድር በሚኖሩ ሁሉ ላይ ፍዳቸውን እከፍላለሁ ይላል እግዚአብሔር። አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ፣ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር፤ እጄንም እዘረጋብሃለሁ፣ ከድንጋዮችም ላይ አንከባልልሃለሁ፣ የተቃጠለም ተራራ አደርግሃለሁ። ከአንተም ለማዕዘንና ለመሠረት የሚሆን ድንጋይ አይወስዱም ለዘላለምም ባድማ ትሆናለህ፣ ይላል እግዚአብሔር። በምድር ላይ ዓላማን አንሡ፣ በአሕዛብም መካከል መለከት ንፉ፣ አሕዛብንም አዘጋጁባት፣ የአራራትንና የሚኒን የአስከናዝንም መንግሥታት ሰብስቡባት፣ አለቃንም በላይዋ አቁሙ፣ እንደ ጠጕርዋም ኩብኩባ ፈረሶችን በላይዋ አውጡ፣ አሕዛብን የሜዶንን ነገሥታት አለቆችንም ሹማምንቶችንም ሁሉ የግዛታቸውንም ምድር ሁሉ አዘጋጁባት። ማንም እንዳይቀመጥባት የባቢሎንን ምድር ባድማ ያደርጋት ዘንድ የእግዚአብሔር አሳብ በባቢሎን ላይ ጸንቶአልና ምድር ተናውጣለች፣ ታመመችም። የባቢሎን ኃያላን መዋጋትን ትተዋል፣ በአምባዎችም ውስጥ ተቀምጠዋል፣ ኃይላቸውም ጠፍቶዋል፣ እንደ ሴቶችም ሆነዋል። ማደሪያዎቿም ነደዋል። መወርወሪያዎቿም ተሰብረዋል። ከዳር እስከ ዳር ድረስ ከተማው እንደ ተያዘች፣ መልካዎቿም እንደተያዙ፣ ቀጥሯም በእሳት እንደ ተቃጠለ፣ ሰልፈኞችም እንደ ደነገጡ ለባቢሎን ንጉሥ ይነገር ዘንድ ወሬኛው ወሬኛውን መልእክተኛውን መልእክተኛውን ሊገናኝ ይሮጣል። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና አውድማ እንደ ተረገጠ ጊዜ እንዲሁ የባቢሎን ልጅ ናት ጥቂት ቈይታ የመከር ጊዜ ይደርስባታል። የባቢሎን ንጉሥ ናቡከደ ነጾር በላኝ፣ ከፋፈለኝም፣ እንደ ባዶ ዕቃም አደረገኝ፣ እንደ ዘንዶም ዋጠኝ፣ ከሚጣፍጠውም ምግቤ ሆዱን ሞላ፣ እኔንም ጣለኝ። በጽዮን የምትቀመጥ በእኔና በሥጋዬ የተደረገ ግፍ በባቢሎን ላይ ይሁን ትላለች ኢየሩሳሌም ደሜ በከለዳውያን ምድር በሚኖሩት ላይ ይሁን ትላለች። ስለዚህ እግዚአብሔር እንዲህ ይላል፤ እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ባሕሯንም ድርቅ አድርጋለሁ፣ ምንጭዋንም አደርቃለሁ። በባቢሎንም የድንጋይ ቁልልና የቀበሮ ማደሪያ መደነቂያም ማፏጫም ትሆናለች፣ የሚቀመጥባትም ሰው አይገኝም። በአንድነትም እንደ አንበሶች ያገሳሉ። እንደ አንበሳም ደቦሎች ያጉረመርማሉ። በሞቃቸውም ጊዜ ደስ እንዲላቸው ለዘላለምም አንቀላፍተው እንዳይነቁ የመጠጥ ግብዣ አድርግላቸዋለሁ፣ አሰክራቸውም አለው። ይላል እግዚአብሔር። እንደ ጠቦቶችና እንደ አውራ በጎች እንደ አውራ ፍየሎችም ወደ መታረድ አወርዳቸዋለሁ። ሼሻክ እንዴት ተያዘች የምድርም ሁሉ ምስጋና እንዴት ተወሰደች? ባቢሎንም በአሕዛብ መካከል መደነቂያ እንዴት ሆነች? ባሕር በባቢሎን ላይ ወጣ በሞገዱም ብዛት ተከደነች። ከተሞቿ ባድማና ደረቅ ምድር፣ ምድረ በዳም፣ ሰውም የማይቀመጥበት የሰውም ልጅ የማያልፍበት ምድር ሆኑ። በባቢሎንም ውስጥ ቤልን እቀጣለሁ፣ የዋጠውንም ከአፉ አስተፋዋለሁ። አሕዛብም ከዚያ ወዲያ ወደ እርሱ አይሰበሰቡም፣ የባቢሎንም ቅጥር ይወድቃል። ሕዝቤ ሆይ ከመካከሏ አውጡ፣ እያንዳንዳችሁም ከእግዚአብሔር ጽኑ ቊጣ ራሳችሁን አድኑ። በምድርም ከሚሰማ ወሬ የተነሣ አትፍሩ፣ ልባችሁም የዛለ አይሁን። በአንድ ዓመት ወሬ ይመጣል፣ ከዚያም በኋላ በሌላው ዓመት ወሬ፣ በምድርም ላይ ግፍ ይመጣል፣ አለቃም በአለቃ ላይ ይነሣል። ስለዚህ እነሆ የተቀረጹትን የባቢሎን ምስሎች የምቀጣበት ዘመን ይመጣል። ምድሯም ሁሉ ታፍራለች፣ ተወግተውም የሞቱት ሁሉ በመካከሏ ይወድቃሉ። አጥፊዎች ከሰሜን ይመጡባታልና ሰማይና ምድር በእነርሱም ያለው ሁሉ ስለ ባቢሎን እልል ይላሉ፣ ይላል እግዚአብሔር። በባቢሎንም ከእስራኤል ተወግተው የሞቱት እንዲወድቁ እንዳደረገች እንዲሁ በባቢሎን ከምድሩ ሁሉ ተወግተው የሞቱት ይወድቃሉ። ከሰይፍ ያመለጣችሁ ሆይ ሂዱ፣ አትቁሙ፣ እግዚአብሔርን ከሩቅ አስቡ፣ ኢየሩሳሌምንም በልባችሁ አስቡ። ስድብን ስለ ሰማን አፍረናል፤ ባዕዳን ሰዎችም ወደ እግዚአብሔር ቤተ መቅደስ ገብተዋልና ነውር ፊታችንን ከድኖታል። ስለዚህ እነሆ የተቀረጹትን ምስሎቿ የምቀጣበት ዘመን ይመጣል ይላል እግዚአብሔር። በምድሯ ሁሉ የተወጉት ያንቋርራሉ። ባቢሎን ምንም ወደ ሰማይ ብትወጣ፣ የኃይልዋንም ከፍታ ብታጸና፣ ከእኔ ዘንድ አጥፊዎች ይመጡባታል ይላል እግዚአብሔር። ከባቢሎን ጩኸት፣ ከከለዳውያንም ምድር የታላቅ ጥፋት ድምፅ ተሰምቶአል። እግዚአብሔር ባቢሎንን አጥፍቶአታልና ከእርሷም ታላቁን ድምፅ ዝም አሰኝቶአልና ሞገዳቸውም እንደ ብዙ ውኆች ይተምማል። የድምፃቸውም ጩኸት ተሰምተዋል። አጥፊው በባቢሎን ላይ መጥቶባታልና ኃያላኖቿ ተያዙ፣ ቀስታቸውም ተሰባበረ። እግዚአብሔር ፍዳን የሚከፍል አምላክ ነውና ፍዳንም በእርግጥ ይከፍላል። መሳፍንቶችዋንና ጥበበኞቿንም። አለቆቿንና ሹማምንቶቿን ኃያላኖቿንም አሰክራለሁ፣ ለዘላለምም አንቀላፍተው አይነቁም ይላል ስሙ የሠራዊት ጌታ እግዚአብሔር የተባለው ንጉሥ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሰፊው የባቢሎን ቅጥር ፈጽሞ ይፈርሳል፣ ረጃጅሞችም በሮቿ በእሳት ይቃጠላሉ። የወገኖችም ድካም ከንቱ ትሆናለች፣ የአሕዛብም ሥራ ለእሳት ትሆናለች፣ እነርሱም ይደክማሉ። የመሕሤያ ልጅ የኔሪያ ልጅ ሰራያ የይሁዳ ንጉሥ ሴዴቅያስ በነገሠ በአራተኛው ዓመት ከእርሱ ጋር ወደ ባቢሎን በሄደ ጊዜ ነቢዩ ኤርምያስ ያዘዘው ቃል ይህ ነው። ሰራያም የቤት አዛዥ ነበር። በባቢሎንም ላይ የሚመጣውን ክፉ ነገር ሁሉ ስለ ባቢሎን የተጻፈውን ይህን ቃል ሁሉ ኤርምያስ በመጽሐፉ ላይ ጻፈው። ኤርምያስም ሰራያን እንዲህ አለው፣ ወደ ባቢሎን በገባህ ጊዜ እይ ይህንም ቃል ሁሉ አንብብና፣ አቤቱ ከሰው ጀምሮ እስከ እንስሳ ድረስ ማንም እንዳይቀመጥባት ለዘላለም ባድማ እንድትሆን ታጠፋት ዘንድ በዚች ስፍራ ላይ ተናግረሃል በል። ይህንም መጽሐፍ ማንበብ ከፈጸምህ በኋላ ድንጋይን እሰርበት፣ በኤፍራጥስም ውስጥ ጣለው። አንተም እኔ ከማመጣበት ክፉ ነገር የተነሣ እንዲሁ ባቢሎን ትሰጥማለች አትነሣምም በል። የኤርምያስ ቃል እስከዚህ ድረስ ነው።